በሐዋሳ ከተማ ጉባኤውን እያካሄደ የሚገኘው የሲዳማ ክልል ምክር ቤት በርዕሰ መስተዳድር ደስታሌ ዳሞ የቀረበውን የዘጠኝ ወራት የስራ አፈጻጸም ሪፖርት በማዳመጥ ተወያይቷል። ርዕሰ መስተዳድሩ በዚሁ ሪፖርታቸው በግብርና፣ በጤና፣ በትምህርት፣ በንግድ፣ በስራ ዕድል ፈጠራና በሰላምና ጸጥታ ተከናውኗል የውላቸውን ተግባራት ለጉባኤው አቅርበዋል። በዕቅድ አፈጻጸም ሂደት የመንግስትና የህዝብ ሀብትን አላግባብ መጠቀምን ጨምሮም የተለያዩ ተግዳሮቶች ማጋጠማቸውን በሪፖርታቸው የጠቀሱት አስተዳደሩም ክልሉም በዚህ ረገድ አከናውኗል ያሏቸውንም ተግባራት ገልጸዋል። በክልሉ የመንግስትና የህዝብ ሀብት ስርቆትን ጨምሮ የሚስተዋሉ የሙስና አዝማሚያዎችን ለመከላከል የተለያዩ ስራዎች ተከናውነዋል። በተለይም የዋና ኦዲተርና የጸረ ሙስና ኮሚሽንን በሰው ኃይል ማደራጀትና እንዲሁም በየደረጃው ባሉ ምክር ቤቶች ስር የሚገኙ ቋሚ ኮሚቴዎች ጠንካራ ክትትል እንዲያደርጉ ሁኔታዎች ተመቻችተዋል። በዚህም ትልቅ መሻሻልና ውጤት እያየንበት እንገኛለን። የክልሉ ርዕሰ መስተዳደር አቶ ደስታሌ ዳሞ በጉባኤው የሻይ ረፍት ላይ በሰጡት አጭር ጋዜጣዊ መግለጫ ላይ የተለያዩ ጥያቄዎች ተነስተውላቸው ምላሽ ሰጥተዋል። ከተነሱት ጥያቄዎች መካከል በወጣቶች የስራ ዕድል ፈጠራ እናም ከክልሉ ሰላምና ጸጥታ ጋር የተያያዙ ጉዳዮች ይገኙባቸዋል። ርዕሰ መስተዳደሩም በምላሻቸው ከጸጥታ አንፃር ከአጎራባች ዞኖች እና ወረዳዎች ጋር ያለው መስተጋበርና ግንኙነት ቀደም ብሎ በነበረው ሁኔታ አልፎ አልፎ ግጭት የሚታይበት ነው። እኔን ወስደን ያየን እንደሆነ በዙሪያ ሲዳማ ክልል የሚዋሰንባቸው አጎራባች ወረዳዎችና ዞኖች ጋር በቅንጅት በመስራታችን ቀደም ብለው ግጭት ተፈጥሮ ተፈናቅለው የነበሩ የማህበረሰብ አካላት ጭምር እርቀ ሰላም ወርዶ የአብሮነትና የአንድነት ግንኙነታችን ማጠናከራችን ይሄ ተሰላም ወርዶ ህዝብ ለህዝብ ግንኙነቱ ተጠናክሮ በአሁኑ ጊዜ ሁለቱም ማህበረሰቦች ተቀራርበው እየሰሩ ያሉበት ሁኔታ ሰው ወደ ቀዬው እየተመለሰና እያለማ ያለበት ሁኔታ ነው ማየት የሚቻለው። ዶቼ ቬለ ዲደብሊው ካነጋገራቸው የምክር ቤቱ አባላት መካከል አቶ ሀጉሻ አባተና ወይዘሮ ትዕግስት እሳቱ በሰጡት አስተያየት ባለፉት ዘጠኝ ወራት የተከናወኑ ተግባራት በበጎነት ቢታዩም በሀብት አጠቃቀምና በሰው ኃይል ቅጥር ዙሪያ ከመመሪያ ውጭ የሚካሄዱ ተግባራት ሊታረሙ ይገባል ብለዋል። ሪፖርቱ እንዳየሁት የተሰሩ ስራዎች ጥሮች ናቸው። የሲቪል ሰርቪስ ዘርፉ ተናቦ የመስራት ችግር አለና ና በጀቱና የሰው ኃይሉ የተመጣጠነ መሆን አለበት። ዝም ብሎ መቀጠር የለበትም። ይሄ ተጠንቶ ይስተካከላል የሚል ግምት አለ። አዲስ ክልል አዲስ ክልል ሲመሰረት በውስን በጀት ነው ምትጀምረው ና በተቻለ መጠን ያለው ሪሶርስ በአግባቡ መጠቀም ያስፈልጋል። ስለዚህ ያንን ሪሶርስ ደግሞ ላልሆነ አላማ በሚውልበት ጊዜ፣ ሀሰተኛ ቅጥር በሚኖርበት ጊዜ ደግሞ አላስፈላጊ የሆነ ቦታ ላይ ሪሶርስ ሊሆን ይችላል። ስለዚህ በዛ ላይ በጣም ትኩረት መደረግ የሚኖርበት ነው የሚሆነው የሚል ሀሳብ ነው የሚኖረኝ። ትናንት የተጀመረው የሲዳማ ክልል አምስተኛ ዙር ሁለተኛ መደበኛ ጉባኤ በስራ አፈጻጸም ሪፖርት ላይ ከሚያደርገው ውይይት በተጨማሪ የተለያዩ አዋጆችን፣ ተጨማሪ በጀትና እንዲሁም ሹመቶችን ያጸድቃል ተብሎ ይጠበቃል። ለዶቸ ቬሌ ዲ ዘገባ ሸዋንግዛ ወጋየው ሐዋሳ።